You're with SBS Radio. Find more great stories in your language at sbs.com.au. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ ታየ ደንዳ የብልጽግና ፓርቲ የኦሮሚያ ቅርንጫፍ ሕዝብ ግንኙነት ኃላፊ የኦሮሞ ዲሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴና ማዕከላዊ ኮሚቴ አባላት ያሳለፉትን የብልጽግና ፓርቲ ምስረታ የስምምነት ውሳኔ ተከትሎ ጉባኤውም በአስቸኳይ ስብሰባ አጽድቆታል። ከኦዲፒ ወደ ብልጽግና ፓርቲ ለመሻገር ምን አስፈለገ? ከኢህአዴግ ይልቅ የብልጽግና ፓርቲ ለኢትዮጵያ ምን የሚያስገኛቸው ፋይዳዎች አሉ ይላሉ? በጣም ጥሩ ጥያቄ ነው። መጀመሪያ ሽግግሩ ለምንድን ነው ያስፈለገው? ከኢህአዴግ ወደ ብልጽግና መምጣት ለምንድነው ያስፈለገው የሚለው አንደኛ፣ ከዚህ በፊት የነበረው ኢሳቤ እና አወቃቀሩ ሁለት መሰረታዊ ችግሮች ነበሩበት። አንደኛው አግላይ ነበረ። አምስት ክልሎች የሚኖሩ ወይም አምስት ክልሎችን የሚያስተዳድሩ ፓርቲዎች በኢትዮጵያ ዋና ዋና ፖሊሲዎች ላይ መሳተፍ እድል አልነበራቸውም። እነዚህን ማዕቀፍ አሁን አስፈላጊ መሆኑ ታምኖበታል ማለት ነው። እነሱም በሀገራቸው ጉዳይ ላይ የመሳተፍ የመወሰን፣ የዜግነት መብት ስላላቸው መሳተፍ አለባቸው። የበፊቱ ይሄንን አያደርግም። ሁለተኛ፣ የበፊቱ አወቃቀር በውስጡ ዲሞክራሲያዊ አልነበረም። ተሳትፎ አንዳንድ አካባቢዎች ከሚገባቸው በላይ ውክልና ነበራቸው አንዳንዶቹ ደግሞ የሚገባቸውን ውክልና ያላገኙ አካባቢዎች ክልሎች ነበሩ። ያው ውሳኔውን የሚወስነው ፓርቲ ነው። በፓርቲ ውስጥ በሕዝብ ቁጥር ወይም በአባላት ብዛት የተሰላ ተሳትፎ ስላልነበረ ዲሞክራሲያዊ ያልነበረ ማለት ይቻላል። እሳቤውም ደግሞ አብዮታዊ ዲሞክራሲ የሽግግር ጊዜ ስለነበረ ለዚህን ያህል ዓመት እንደ ፕሮግራም ሆኖ መቀጠልም አልነበረበትም። ከዛ ባሻገር ግን ኢትዮጵያን እያንዳንዱን የህብረተሰብ ክፍል በጎራ የሚከፍል አንዱ ልማታዊ፣ ሌላው ጸረ ልማት፣ አንዱ ሰላማዊ፣ ሌላው ጸረ ሰላም እያለ ዜጎችን በጎራ የሚከፍል መተማመንን የማይፈጥር ሳቤ ስለነበረ እሱን መቀየርና ለኢትዮጵያውያን ትብብር ለኢትዮጵያውያን አንድነት ዋልታ ረገጥነት በየትኛውም መልክ ሊሆን ይችላል። እሱን ለማስተካከል የሚችል ሚድል ግራውንድ የያዘ ሀሳቤ ማምጣት አስፈላጊ ስለሆነ እና በተለይ ደግሞ የኢትዮጵያውያን ጥያቄዎች የሚደማመር እንጂ የሚጋጭ ስላልሆነ በሁሉም ክልሎች ያሉ ህብረተሰቦች ውሃ ይፈልጋሉ፣ መብራት ይፈልጋሉ፣ መንገድ ይፈልጋሉ ነጻነት ይፈልጋሉ፣ ዲሞክራሲ ይፈልጋሉ፣ ራሳቸውን በራሳቸው በቀበሌያቸው፣ በወረዳቸው፣ በክልላቸው ማስተዳደር ይፈልጋሉ። ይሄ የሁሉም አካባቢዎች ጥያቄ ስለሆነ በዚህ ደረጃ የአንዱ ጥያቄ የአንዱ ፍላጎት ከሌላው የተለየ ነው ብሎ ከመነሻው ማሰቡ ራሱ ምሉዕነት የጎደለው አስተሳሰብ ስለነበረና ለእነዚህ ጥያቄዎች መልስ ለመስጠት በሁሉም አካባቢ ከመፎካከር ይልቅ አንድ ላይ ሆነን አንድ ላይ ተወያይተን ጠንካራ ፓርቲ ፈጥረን ይቺን ሀገር ወደ ብልጽግና ለመውሰድ የሚያስችል አካሄድ ይሄ ስለሆነ መቀየር አስፈልገዋል ማለት ነው። ከዚህ በኋላ ቀጣዩ ሂደት ምን ይሆናል? የመስራች ጉባኤ መጥራት፣ ህጋዊነቱስ ምን ይሆናል? በምርጫ ቦርድ የመመዝገብ ምን አይነት ሂደቶች ናቸው? ከዚህ በኋላ ያሉት አንደኛው ፓርቲውን ህጋዊ መስመር በአግባቡ መጨረስ፣ እዛ አካባቢ ስራዎች እየተሰሩ ነው። በቅርብ ጊዜ ይጠናቀቃሉ። ያው ፓርቲው አዲስ የተፈጠረ ሳይሆን በነበሩ ፓርቲዎች አንድ ላይ መምጣት የተመሰረተ ስለሆነ እዚህ አካባቢ የሚያጋጥም ብዙ ችግር የለውም። ከዛ በኋላ ፕሮግራሙ ውግር ደንቡ ላይ ተወያይተናል። እሱን አትሞ ለአባላት ማዳረስና ውይይቶች በየደረጃው ተደርጎ አስፈላጊነቱ ላይ የሚያስገኘው ጥቅም ላይ ህብረተሰቡም አባሉም ግልጽ ግንዛቤ እንዲያገኝ ማስቻል አንድ ነገር ነው የምርጫ ዝግጅትም በዛው ልክ ስትራቴጂው ወጥቶለት የሚቀጥለው ምርጫ ግልጽ አሳታፊ እና ሙሉ በሙሉ ዲሞክራሲያዊ እንዲሆን እና በዛም ምርጫ ደግሞ ፓርቲያችን በኢትዮጵያውያን እምነት በኢትዮጵያውያን ይሁንታ አሸንፎ ያለመውን የብልጽግና ራዕይ እንዲያሳካ ለማስቻል የሚሰሩ ስራዎች ሁሉ ይሰራሉ። የሚሻሻሉ ነገሮች እየተሻሻሉ ያሉ ነገሮች፣ የነበሩ ጠንካራ መልካም ነገሮች ደግሞ እንደ እሾ ይዘን የምናስቀጥል የምናበለጽግ ይሆናል ማለት ነው። ሌላው በአወቃቀሩ ላይ ፓርቲው የሚመራው በፕሬዚዳንትና ምክትል ፕሬዚዳንቱ ይሆናል። እዚህ በአውስትሬሊያ ወይም ዩናይትድ ስቴትስም ሆናም እንግሊዝ እንዳለው አይነት አወቃቀር ነው የሚሄደው የፓርቲው ፕሬዚዳንትና ምክትል ፕሬዚዳንት ሌሎች አባላት ሆነው ጠቅላይ ሚኒስትሩን ዋነኛ መሪን ሆነ ነው የሚሄዱት። አወቃቀሩ በምን መልክ ነው የሚሄደው? አጠቃላይ አወቃቀሩ ጥሩ ላይ በመሀሉ ላይ አንድ ማዕከል ይኖረዋል፣ የፓርቲ ጽህፈት ቤት። በክልሎች ደግሞ ቅርንጫፍ ጽህፈት ቤቶች ይኖሩታል። በዛው ወደ ዞን፣ ወደ ወረዳም፣ ወደ ቀበሌም ይደርሳል። ላይ ደግሞ ያው የፓርቲ ፕሬዚዳንት፣ ምክትል ፕሬዚዳንቶች ሁለት ሶስትም ሊሆኑ ይችላሉ። ምክንያቱም የፓርቲ ስራና የመንግስት ስራ መለየት አለበት። የፓርቲ ስራ የሚሰራ ሰው በቀጥታ ያንኑ ቀን የዕለት ተዕለት እንቅስቃሴውን፣ ስትራቴጂውን ሁሉ ወጥቶ መስራትን ይሆንበታል። አንዱ ምክትል ፕሬዚዳንት የፓርቲው እሱ ላይ ሊከታተል ይችላል። ሌላው ምክትል ፕሬዚዳንት ደግሞ የመንግስት ስራን አጠቃላይ ሀገር ውስጡን ሊሆን ይችላል። ሌላው ደግሞ በውጭ ጉዳይም የፓርቲውን እና የመንግስትንም አንድ ላይ የሚመራ ሊሆን ይችላል። የስራ ክፍፍሉ ገና በመመሪያ የሚደነገግ ነው የሚሆነው ግን ፓርቲው አንድ ፕሬዚዳንት እና ምክትል ፕሬዚዳንቶች ይኖሩታል ነው የሚለው። ከላይ ያለው ያው ጉባኤ ነው ለሁሉም ህገ ደንቡን የሚያጸድቅ ፓርቲውን አቅጣጫውንም እንደገና ፓርቲው እንዲቀየር እንዲፈርስ፣ ወይም ከሌላ ጋር እንዲገናኝ እንዲዋሀድ፣ እነዚህ ታላላቅ ውሳኔዎች በጉባኤ ነው የሚወሰኑት። ጉባኤ አሁን ያው ለጊዜው አሁን ባለንበት ባለፈው ሐዋሳ ጉባኤ ላይ ውህደቱ እንዲፈጸም የኢህአዴግ ጉባኤ ውክልና ሰጥቶ ስለነበረ የሽግግር ጊዜውን አሁን ባለበት ያለው ማዕከላዊ ኮሚቴም እንደገና የስራ አስፈጻሚ ኮሚቴም ባለው አወቃቀር እንዲቀጥል ተወስኗል ከታች ማለት ከሌላ ፓርቲዎች አጋር ፓርቲዎች ደግሞ የተወሰኑ በድርድር እያደረጉ ነው እሱ ይሳተፋሉ በስራ አስፈጻሚ ኮሚቴም በማዕከላዊ ኮሚቴም የሚሳተፉበት ሁኔታ ይመቻቻል ይሄ የሽግግር ጊዜ ነው የሚሆነው ከሽግግር ጊዜ በኋላ ከስድስት ወር ላልበለጠ ባልበለጠ ጊዜ ውስጥ ጉባኤ አጠቃላይ ጉባኤ ይጠራል። በዛ ላይ ህገ ደንቡ እስከዛ አሁን ባጸደቅ ነው እየሰራን፣ የሚሻሻል ነገር ካለ እያሻሻልን ፕሮግራሙም ላይ እያየን ምክንያቱም አሁን ባለንበት ሁኔታ ነው እንጂ ያወጣ ነው። ይሄ እንደ አብዮታዊ ዲሞክራሲ ከዚህ መስመር ሌላ አንከተልም ወይም ከዚህ ያንቀጽ ሌላ ይሻሻልን ይሄ ወይም ሞት የሚል ነገር የለንም። ሀሳቦች ይሻሻላሉ፣ ያድጋሉ። የተሻለ ሀሳብ አሁንም እየጨመርን በጣም ጠንካራ ጠንካራ የሆኑ በስብዕናቸው በእውቀታቸው ምሁራንንም ባለሀብቶችንም ወደ ፓርቲያችን እየቀላቀልን ለዚህች ሀገር የሚበጅ ለዚች ሀገር መከታ ለዚች ሀገር ተላላቅ ስትራቴጂዎችን የሚነድፍ የረጅም ጊዜ እቅድ የረጅም ጊዜ ስራ የሚከውን ጠንካራ ፓርቲ ለመሆን እየሰራን ነው። በቀጥታ በብልጽግና ፓርቲ ጉባኤ የሚሆነው ነገር አልተከናወነም። እሱ ከስድስት ወር በኋላ ነው የሚከናወነው። አሁን ያለንበት የሽግግር ሽግግር ሲባል ደግሞ ሌላ ሊል ይችላል ሰው። እንደዛም እንዳይሆን ፓርቲው ጉባኤ እስኪጠራ ጊዜ ድረስ ማለት ነው ፓርቲው ጉባኤ እስከሚጠራ ስድስት ወርጋት ጊዜያት ያህል የሚፈጅ ከሆነ የምርጫው በተተመነለት ጊዜ የሚሄድ ሆኖ ግንቦት ወር የሚከናወን ከሆነ ያለው ጊዜ ተመሳሳይ ነው፣ ስድስት ወር ነው። ያም የሚሆነው ና ሁለቱስ እንዴት ነው? አይጋጩም? ወይስ ከምርጫው ሂደት በፊት ቀደም ብሎ ጉባኤ ተከናውኖ ከዛው ወደ ምርጫ ይክዳል? ቢያንስ ደግሞ ለምርጫ ዘመቻ ለማድረግ ቀደም ያሉ ወራቶች ያስፈልጋሉና ይሄንን እንዴት ነው ሁለቱን ጎን ለጎን ስለምርጫው ስለምርጫው የምንሰራው አሁን ባለው አወቃቀር ነው። የብልጽግና ፓርቲ ተመስርቷል፣ እነዚህ ፓርቲዎች ተዋህዶ አሁን የብልጽግና ፓርቲ ፕሬዝዳንትም አለ የኢህአዴግ ሊቀመንበር የነበረው ምክትል ፕሬዝዳንትም አለ የኢህአዴግ ምክትል ፕሬዝዳንት የነበረው ግን በአጠቃላይ ከጉባኤ ሰባ በኋላ የሚደረጉ አንዳንድ ማሻሻያዎች ሊኖሩ ይችላሉ ለማለት ነው እንጂ አሁን አሁን ባለንበት በሐዋሳ ጉባኤ ውክልና በተሰጠበት መልኩ የኢህአዴግ ማዕከላዊ ኮሚቴ አጋሮችን በማሳተፍ ውይይት ተደርጎ አሁን ደንቡም ጸድቋል፣ ፕሮግራሙም ጸድቋል። በዚህ እንተዳደራለን። የምርጫ እንቅስቃሴውን አሁን ያለው አመራር ይመራል። በዚሁ ይቀጥላል እና የሚጋጭ ነገር የለውም ማለት ነው። ለጊዜው አሁን በጠቅላይ ሚኒስትሩ ቀደም ሲል ኢህአዴግ ሊቀመንበር ስለነበሩ ምክትል ጠቅላይ ሚኒስትር ደመቀም እንዲሁ የግንባሩ ምክትል ስለነበሩ በዚሁ የብልጽግና ፕሬዚደንትና ምክትል ሆነው ይመራሉ እስከሚቀጥለው ስድስት ወር ጉባኤ እስከሚጠራ ድረስ። ከዛ በኋላ ቅድም እንዳነሱት ሙሉን ስራ የፓርቲና የመንግስት ስራ ስለሚለያይ የፓርቲውን ስራ የሚሰሩ ሌሎች ፕሬዚደንትና ምክትል ፕሬዚዳንት ተደርገው ይመረጣሉ። እነሱ ለነኛ ያስተላልፋሉ ማለት ነው። አዎ እንደዚያ ነው። አሁን ከሁሉም የግንባር አባላት ከህወሀት በስተቀር ሁሉም ተስማምተዋል። የአጋር ድርጅቶችንም አካቶ ህወሀት እስካሁን ድረስ አልገባም ብሎ በዚሁ ከቀጠለ በእርግጥ መልሱ ከነሱ መምጣት ያለበት፣ በኢትዮጵያ ውስጥ ያለውን የፖለቲካ ሂደት ምን ያህል ሊያወሳስበው ይችላል? ወይም የእነሱ እጣ ፋንታ ምን ይሆናል? ይላሉ ፖለቲካ ሂደቱ ላይ የሚያሳድረው ተጽዕኖ ወይም ውስብስብ ነገሮች ይላሉ። በህወሀት በኩል በእኛ በኩል ሁሉም የኢህአዴግ አባል ፓርቲዎች እና አጋሮች ተስማምተው ፕሮግራሙንም ደንቡንም ተቀብለው በጋራ ብልጽግና ፓርቲ ተቀላቅለን እስካሁን የተሰሩ ስህተቶችን አስተካክለን ደግሞ ያካበትናቸው ልምዶች እና የተሰሩ መልካም ነገሮችን ደግሞ በማጎልበት ብናስከትል ለኢትዮጵያ ህዝብ ይጠቅማል ብለን ነው የምናምነው። ግን ደግሞ እምነታችንን ከመግለጽና እና ከመወያየት ባሻገር አሁን ያለንበት የሥርዓቱም ፍላጎት አይደለም። የፈለገ መምጣት ይችላል። በዚህ ፕሮግራም ያመነ ኢቭን ከኛ ጋር ካልነበረ ከውጭም የመጣ ሊሆን ይችላል፣ ሀገር ውስጥም የተመሰረተ ፓርቲ ሊሆን ይችላል። እኛ ለመቀበል ዝግጁ ነን። በማንኛውም ሰዓት አስፈላጊውን የህግ ሂደት ጨርሶ ማንም እምነቱን በዚህ ደረጃ አካሄዱን ከተቀበለ ምንም ችግር የለብንም ግን ያው ለጊዜው ውሀት አልተቀበለም፣ አልቀበልም የሚል መግለጫዎችም አውጥቷል። የመብቱ ሆኖ ግን እስካሁን የነበረው ሂደት ሲታይ መዋሀድ አለብን፣ ፕሮግራሙን መሻሻል አለበት፣ እስከ መቼ ነው ይሄ ነገር ግንባር ሆነን የምንቀጥለው ብሎ ሲያነሱ የነበሩ የህወሀት አመራሮች እንደነበሩ የህብረተሰቡም ያውቃል እና በዛ ደረጃ ዘግይቷል፣ ፍጠኑ ሲል የነበረው ህወሀት ዛሬ ደርሶ ይሄ ሊሆን አይችልም፣ የብሔር ብሔረሰብ መብት ጥያቄ አልተመለሰም፣ የፕሮግራም አንድነት የለም ብሎ ወደ ኋላ ማፈግፈጉ ትንሽ ያስተዛዝባል። ግን ደግሞ በአጠቃላይ በሂደቱ ላይ የሚያመጣው ተጽዕኖ ያን ያህል ሊባል አይችልም። ምክንያቱም አገሪቷ ህግ አላት። ሁሉም በህጉ መሰረት መብትና ግዴታ አለው። አንድም ፓርቲ መቀላቀል ወይም አለመቀላቀል መብት ነው። ግን ደግሞ ሂደቱን መቃወምም ይቻላል። ከዛ ባሻገር ግን ሌሎች ነገሮች በህግ የሚታዩ ስለሆነ መንግስትም ስላለ ብዙም የሚመጣ ችግር የለም። እኛ የማንንም መብት መድፈር አንፈልግም። አብዮታዊ ዲሞክራሲ እንደ እሳቤ መቀጠል ይፈልጋሉ ያለ አካል በዛ መቀጠል ይችላል። እና ዲሞክራሲን እየተለማመድን ነው። እነሱም ያው እንደከዚህ በፊቱ እኛ ያልነው ነገር በሁሉም አካባቢ ሊፈጸም ብሎ የሚሉትን የሚተው ይመስለናል። አሁን እና ብዙ ችግር የሚፈጠር አይመስለንም። ሊያወሳስበው የሚችለው በተለይም የብልጽግና ፓርቲ ራሱን ችሎ ፓርቲ ሆኖ ከሄደ በሀላፊነት ደረጃም እንደዚሁ እዛው ፓርቲ ውስጥ የተቀላቀሉት ከዚህ በፊት ተገለው የነበሩት አሁን በተከታችነት የገቡት እንደዚሁ የተለየ ኃላፊነት ደረጃ ላይ በፓርቲው አወቃቀርም ሆነ በመንግስት ውስጥ የተወሰነ የስራ ኃላፊነት ወይም ድርሻ የተወሰኑ ሚኒስቴር መስሪያ ቤቶችን ይጠብቃሉ። ሕወሓት የብልጽግና ፓርቲ አባል ሳይሆን ሳይሆን በያሉት ሚኒስትሮቹን ወክሎ በዛው መቀጠል ይችላል። ምናልባት ፓርላማ ውስጥ ሊቀመጡ ይችላሉ። ግን ከዛ ባሻገር የሚኒስቴር መስሪያ ቤቶችን አያያዝ እንደዚሁም ከፌዴራል መንግስቱ የሚሰጡትን የበጀት ምደባዎች የመሳሰሉት ነገሮች ጋር እነዚህስ በምን መልኩ ነው ሊፈቱ የሚችሉት? የሚያወሳስቡት ነገር አይኖርም። ከስልጣን አንጻር መንግስትና ፓርቲ የተለያዩ ናቸው በእሳቤ እስካሁን የነበረው ችግር ቢኖርበትም ከዚህ በኋላ ግን መንግስትና ፓርቲ የተለያዩ ሆነው እንዲዋቀሩ ነው እየተሰራ ያለው። መንግስት የሁሉም ነው የተቃዋሚውም ነው የደጋፊውም ነው። ያ መሰረታዊ ሕሳቤ የተጠበቀ ነው ማለት ነው። አንድ ባለስልጣን በመንግስት መስሪያ ቤት ሲሾም የአሸናፊ ወይም ስልጣን ያለው ፓርቲ የሚያወጣቸውን ፖሊሲዎች፣ መመሪያዎች መተግበር ይኖርበታል። ያ እስካደረገ ድረስ ይቀጥላል ማለት ነው። ከዚህ ባሻገር ግን ፖሊሲዎቹን የሚቃወም ከሆነ ያንን አላስፈጽምም የሚል ከሆነ በዛ አካባቢ ማስተካከያዎች ይደረጋሉ ማለት ነው። ከዛ ባሻገር መስሪያ ቤቶቹ ብዙ ሰራተኞች አሏቸው፣ መምሪያዎች አሏቸው፣ ዲፓርትመንቶች አሏቸው። በዛ ቦታ ላይ ሁሉም ኢትዮጵያዊ በብቃት ከየትም ብሔር ይሁን ሁሉ ነገር ተሳትፎ የሚታዩ ነገሮች እንዳሉ ሆነው ጠንካራ መንግስት ጠንካራ ተቋም በሁሉም መስሪያ ቤቶች እንዲገነባ ስለሚፈለግ ማንም የሚገፋ አይኖርም። ማለት በመሰረቱ ይሄ ነው። ከስልጣን አንጻር፣ ከባጀት አንጻር ባጀት የሚመደብበት ቀመር አለው እና ያንን ቀመር ተከትሎ ይሄ ፓርቲ እኛ አካል አይደለም ስለዚህ ባጀቱ ይቀነስ፣ ይሄ እኛ ነው ይጨመር የሚባልበት ሁኔታ የለም እና ቀመሩ ላይ ተመስርቶ የትግራይ ክልል የሚገባውን በልኩ የማግኘት መብት አለው ሌላውም በዛው ነው እና ብልጽግና ፓርቲን ስለተቀላቀለ ወይም ስላልተቀላቀለ የሚጨመርለት ወይም የሚጎድልበት ነገር አይኖርም ይሄ በህጋዊ አሰራር ነው የሚሄደው፣ ማለት ነው። የተለየ እዚህ የፓርላማ መቀመጫው ላይ አስመልክቶ አንዱ የብልጽግና ፓርቲ ገዢ ፓርቲ ከሆነ፣ ሌሎች ፓርቲዎች በተቃዋሚነት ወይም ግለሰቦች በኢንዲፔንደንት ተወካይነት ነው እዛ ውስጥ የሚሰየሙት። እና ያ ከሆነ የግድ ተቃዋሚ ሆኖ የካቢኔ አባል መሆን አይቻልም። ተቃዋሚ ፓርቲ ሆኖ ከዛ አኳያ ያለውን አሰራርስ እንዴት ነው የሚሆነው? ምክንያቱም በቀጥታ ወደ ተቃዋሚነት ስለሚሄዱ በቀጥታ ወደ ተቃዋሚነት ይሄዳሉ የሚል የመነሻ ትንሽ ይቸግራል። ምክንያቱም ብዙ ነገሮችን አብረን አንስተናል። በመጣንበት መንገድ ላይ የግለሰብ አተያዮችም አሉ። አሁን ከዚህ በፊት የነበረው የግሩፕ ቲንኪንግ ነው። ግሩፕ ቲንኪንግ ብዙ ነገሮችን ይሄ ስንፈኝነትን ሁሉ የወለደ በህብረት ማሰብ ችግር አለ እና አሁን ግለሰቦች ነፃነት አላቸው እኛ ያመጣነው አስተሳሰብ መደመር የሚደግፉ የዛው ፓርቲ የአባላት አሉ። አሁንም መረጃዎች አሉ፣ እናውቃቸዋለን። እና ከጥርነፋ ወጥተው ራሳቸውን ችሎ የሚንቀሳቀሱ ከሆነ ብዙም ችግር አይኖርም። ኢቨን ፓርላማ ውስጥም ቢሆን ከዚህ በኋላ በቡድን እንቃወም ተብሎ ተወያይቶ በዛ ደረጃ ውሳኔ ወስኖ መሄድ በኢትዮጵያ የሚጠቅም አይመስልንም። የሚቀርበው ሀሳብ ጥቅሙ ምንድን ነው? ጉዳቱ ምንድን ነው? የሚለውን እያንዳንዱ ፓርላማ አባል በራሱ ሕሊና መዝኖ የሚወስንበት መሆን አለበት ብለን ነው የምናስበው። ሕወሓት አባላት ፓርላማ ውስጥ ያሉት መንግስት በሚያነሳቸው ጉዳዮች ላይ ሁሌ በተቃዋሚነት ይቆማሉ የሚል እምነትም ማለት ነው የተቃዋ የሌሎች ተቃዋሚዎችን በዛ ደረጃ መሆን የለበትም። ዲሞክራሲያችን እንደ ሀገር ዲሞክራሲ እንዲሆን ነው ፍላጎታችን በዛ መልክ ሳይሆን ምክንያቱም፣ ከገዢው ፓርቲ ውጪ የሆነ ማለት የመንግስቱን የሚመራው ፓርቲ ነው በውክልና ያንን መንግስት አቆሞ ፓርቲ ፖሊሲዎቹን አጽድቆ እንዲመራ የተቀመጠ ነው ብልጫ ድምጽ ስላለው ማለት ነው። ከብልጽግና ፓርቲ ውጪ የሆነ ማንም ሰው ከገዥነት የተገለለ ነው ማለት ነው። ስለዚህ በአውቶማቲክ ወዲያውኑ እዚህ ለምሳሌ አሁን አውስትራሊያ አሸናፊ ፓርቲ ያለ ሊበራል ፓርቲ ብልጫ ወንበር ስላለው ተቀምጧል። ስልሳ ስምንት ወንበር ገደማ ይዞ ሌሎቹ ደግሞ እዛን ያክል ተማጣኝ የሚገኝ አርባና ሃምሳ ወንበሮች ኖሯቸው ግን የመንግስት የሚያስገኘውን የምክር ቤት አብላጫ ድምፅ ስላላገኙ በተቃዋሚነት ተፈርጀው ነው ያሉት እና የሌበር ፓርቲ ለምሳሌ እዚህ በዛ መልክ አሁን ከብልጽግና ውጭ የሆኑ ፓርቲዎች በምን ስያሜ ነው የሚጠሩት? ሚናቸው ምንድን ነው የሚሆነው በፓርላማ ውስጥ? በኢትዮጵያ አሰራር እንዴት ነው የሚገለጸው? በእርግጥ የስያሜ ጉዳይ ብዙም ለውጥ የሚያመጣ አይደለም። ግን በእኛ በኩል ፓርቲዎች እርስ በርስ ተቃዋሚ ሳይሆን ተፎካካሪ ቢሆኑ ነው የሚሻለው ብለን ነበረ። ከዚህ በፊትም በእኛም ክልል የሌላ ፓርቲ አባላት እስከ የክልሉ ጸጥታ ቢሮ ኃላፊነት የሾምንበት ጊዜ ነበረ። ምክንያቱም አሁን ያለንበት ሁኔታ የመነጋገር የመስማማት ነው እንጂ የፉክክር ጉዳይ ላይ አይደለንም የሚል ነው ያለን። በጣም ጫፍ የነኩ የጽንፈኝነት ሁኔታዎች አሉ። በጣም በርካታ አከባባል ችግሮች አሉ እና ይሄንን ሁሉም ተባብረው ይሄንን አሁን ያለንበትን ሁኔታ ወደ ተሻለ፣ ወደ መረጋጋት፣ ወደ ተረጋጋ ዲሞክራሲ ወደዛ መሻገር የምንችለው በውይይት ነው። ሀገራዊ አንድነት መጠናከር አለበት። ብሔራዊ መግባባት መምጣት አለበት እና አንዱ ሌላውን እየገፋ አንዱ ሌላውን አሸንፎ መሄዱ ብዙም አይጠቅምም። እና የሁሉም ኮንሰርን ነው ች ሀገር በደንብ ተጠናክራ መገንባት ይኖርበታል። ሀገረ መንግስቱም ብሔረ መንግስቱም ያላለቀ ፕሮጀክት ነው። በጣም ብዙ ነገሮች አሉና ስለዚህ አንዱ ሌላውን መግፋቱ አንዱ ከሌላው ጋር መወዳደሩ ብዙ ጠቃሚ ስለማይሆን ሌሎችንም እያሳተፍን ነው የምንሄደው ማለት ነው በማንኛውም ጉዳይ ላይ እና ሂደቱን አለመቃወም በቂ ነው። የፓርቲ አባል ሊሆን ይችላል፣ አይሆንም ይችላል። ብቃት ካለው በመንግስት ውስጥ ተሳትፎ ለሀገሩ ማበርከት የሚችለውን ማበርከት ይችላል ማለት ነው ማንኛውም ሰው ሌላውን ከግንባሩ አባላትም ሆነ ኦዲፒን ጨምሮ ሌሎቹም እንደዚሁ አጋር ድርጅቶች ውስጥ አንዱ የፓርቲው ደንብ ላይ ያለው የተለይም አባላትን አስመልክቶ ማንኛውም ኢትዮጵያዊ ዜጋ የሆነ የብልጽግና ፓርቲ አባል መሆን እንደሚችል ይገልጣል። ይህ ማለት የዜግነትን መሰረት ያደረገ የፖለቲካ በኢትዮጵያ ውስጥ ለወደፊቱ ሀገራዊ አንድነቱን ከመገንባት እና ጠንካራ የሆነ ኢትዮጵያዊ ብሔራዊ ማንነት ከመቅረጽ አኳያ ምን አይነት ከፍ ያለ አውንታዊ ተጽዕኖ ያሳድራል። እኛ እና እነሱ ይልቅ እኛ ወደሚለው ምን ያህል ይወስዳል? ምን ያህል ወደ መሀል ያሰባስባል? ይላሉ። የዚህ የብልጽግና ፓርቲ ለሁሉም ዜጋ እኩል በሩ ክፍት መሆኑ ይሄ በጣም ጠቃሚ ነው ብለን የምናስበው ፖለቲካ ከአንድ የቡድን አስተሳሰብ ሳይሆን ግልጽ የሆነ እምነት ላይ መመስረት አለበት ብለን ነው እኛ የምናምነው። የገበሬ መብት የሚያሳስበኝ ከሆነ እኔ የኦሮሞ ገበሬ ብቻ ሳይሆን የወላይታም፣ የአማራም፣ ትግራይም ገበሬ መብት ሊያሳስበኝ ይገባል። በዛ ደረጃ የሚታገል ከሆነ ባህሊው ነው። ለሰው ልጆች ነጻነት ሳስብ ለኦሮሞ ነጻነት ኦሮሞ የለም የሚሉ ወገኖች ዘንድ እዛ ደረጃ የሚደርስ አመለካከት የለንም። ኦሮሞም አለ፣ አማራም አለ፣ ሲዳማም አለ፣ አፋሪም አለ። ይሄንን አንክድም። ግን ደግሞ የእያንዳንዱ ግለሰብ የቡድን መብት መከበር እንዳለበት ሁሉ ሰው በሰውነቱ አፋሪም ቢሆን አማራም ቢሆን ኦሮሞም ቢሆን ሰው ስለሆነ በሰውነቱ የሚገባውን ክብር ማግኘት ይኖርበታል ብለን እናምናለን። ሶ በዚህ ደረጃ ኢትዮጵያዊነት እያበበ እየጠነከረ ይሄዳል። ይሄ የኢትዮጵያውያን ህብረ ብሔራዊነት ደግሞ አይከስንም። ኢትዮጵያ ውበት ነው ብለን እናምናለን። የሱም የኢትዮጵያ ጥንካሬ ነው ብለን እናምናለን። አፋርነቱም፣ አፋርነትና ኦሮሞነት አማራነት የሚጋጩ ሳይሆን የሚደጋገፉ ናቸው። መሰረቱ ግን ኢትዮጵያዊነት ከላይ መሆኑ ግን በደንብ መታወቅ አለበት ብለን ነው የምናስበው። እና ለኢትዮጵያ አንድነት፣ ለኢትዮጵያውያን ህብረት፣ አሁን ላለውም ጽንፈኝነት እንዲህ አይነት አካሄድ መድኃኒት ይሆናል ብለን እናምናለን። አካሄዳችን ኢትዮጵያውያንን የሚያስተባብር በሀገራቸው ላይ እምነት እንዲኖራቸው የሚያደርግ የውጭውንም የውስጡንም መንፈሳቸውን ከስጋት የሚያላቅቅ እና ራዕይ የሚያሰንቅ ነው ነው የምናምነው ማለት ነው። የጉባኤው በጠቅላላ ምናልባት እርስ በሁሉም ተሳትፈዋል። በተለይም በዚህ በመጨረሻው ኦዲፒ ከስሞ ወደ ብልጽግና ፓርቲ ሽግግር ያደረገበት አዲስ ታሪካዊ ምዕራፍ ነው። ይህ በኢትዮጵያ ታሪክ ራሱን ችሎ አንድ ልዩ ምዕራፍ የሚይዝ ሁነት ነው እና እዛ አዳራሽ ውስጥ በተሰበሰቡበት ወቅት አባላቶቹ ምን አይነት ስሜት ነበር የተሰማቸው? ኦዲፒን ተሰናብተው ጽግና አካል ሲሆኑ እርሶስ ራሶ በተለይ በግል ምን ተሰምቶት ነበር? ይህንን ታሪካዊ ወቅት ምን ያህል ነው ክብደት ሰጥተው ዋጋ ሰጥተው ውስጥ ዝታውን ሊያስቀምጡ የሚችሉትና ወደፊት የሚራምዱት ይሄ በጣም እጅግ በጣም ታሪካዊ ክስተት ነው። መጀመሪያ በኢህአዴግ ምክር ቤት አጋሮችም የተሳተፉበት ስብሰባ ላይ የፓርቲውን ፕሮግራምና ሕገ ደንብ ስናጠድቅ መጀመሪያ ላይ የፓርቲው ፕሮግራም ነበረ የጸደቀው። ያ ሲጸድቅ በአዳራሹ ውስጥ የነበረው ድባብ በጣም በጣም እጅግ ደስ የሚል እየተለየ ስሜት የሚፈጥር ነበረ። ሰው ያው ሲገባ ሁሉም በየጎራው የራሱ ቡድን ቡድን ይዞ ነበረ የገባው፣ ይታወቃል እንዲሁ ስሜቶቹ ግን ያ ሲሆን ፕሮግራሙ ሲነበብ እዛ ላይ የተቀመጠው አቅጣጫ፣ ራዕዩ፣ የፖለቲካ አቅጣጫው፣ የኢኮኖሚ አቅጣጫው፣ የማህበራዊ አቅጣጫው፣ የውጭ ጉዳይ አቅጣጫው ሁሉም የነበረውን አስተሳሰብ ግንዛቤ ከአንጸባረቀ በኋላ ፕሬዚዳንቱና ምክትል ፕሬዚዳንቶቹ ማጠቃለያ ሰጥተው እዛ ላይ በሙሉ ድምፅ ስናዘርቅ የነበረው ጭብጨባ የነበረው ስሜት የነበረው ደስታ እጅግ በጣም ከፍ ያለ ነበረ በእኛም ጉባኤ በኦዲፒ ጉባኤ የነበረው ተመሳሳይ ነው። በጣም የሞቀ ጭብጨባ ነበረ። ሰው በጣም ደስተኛ ነበረ። እና የዚህ ታሪክ አካል መሆንም እጅግ በጣም የሚያኮራና በታሪክም ሲታወስ የሚቆይ ነው ብዬ ነው የምገምጠው። በበኩል አቶ ታየ ደንዳ፣ የብልጽግና ፓርቲ የኦሮሚያ ቅርንጫፍ ህዝብ ግንኙነት ኃላፊ፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ።